ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ቅዳሜ ኅዳር 27 2012 ዓ ም ስለ ኢህአደግ መዋሃድ ጉዳይ ጥናት ካካሄዱ ምሁራን ጋር ውይይት ይዘናል። ምርጫው ወይ ጨርሶ መፍረስ፣ አለዚያ ደግሞ ሪፎርም በማድረግ መዋቅራዊ ችግሮችን በማስወገድ አገራዊ ፓርቲ ሆኖ መቀጠል የሚል ነው። አብዛኛ ይስማማው ራው ድርጅቶች መካከል ያለው ያሉ ችግሮችን በመፍታት ውህደቱ አስፈላጊነት ሊመት ባይኖርም ባካሄድ ግን ያመለካከት ለውጥ በብሔራው ድርጅቶች መካከል እንደሚያስፈልግ ተነስተዋል። ከመጀመሪያው አስር ጊዜ ይደጋገማል። እነሱ ናቸው የጀመሩት የሚል መቼ ነው የተጀመረው? አራቱ ድርጅት አራት ፕሮግራም ነው ያለው። ፕሮግራሙ በይዘቱ ሲታይ አንድ ነው። አሁን ግን ከሞላ ጎደል የተለያየ ፕሮግራም ሆኗል። የተለያየ ብቻ ሳይሆን የማይገናኝ ስለ ወደህ ታስባለህ ነው። ቀድሞ የተናገሩት ዶክተር ማናዬ ዘገየ በአዲስ አበባ ዩኒቨርሲቲ የሳይንስና ቴክኖሎጂ መምህር ናቸው። የቀጠሉት ዶክተር ሙሉ ነጋ ደግሞ በዩኒቨርሲቲው መምህርና ተመራማሪ ናቸው። ስለ ጥናቱ ማብራሪያ ይሰጣሉ። የሕወሓት ሊቀመንበርና የትግራይ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤልን አስተያየትም አካተናል። ፕሮዲውሰሯ ብርሃን ኃይሉ ነች። የማስተናግዳችሁ ሶሎሞን አባተ ነኝ። አብራችሁን ቆዩ። አሁን የምሽቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ። እንደምናመሻችው የዜናውን ዝግጅት የማቀርበው ቆንጂታዬ ነኝ። ሕገወጥ የጦር መሳሪያ ደጀን ከተማ ላይ መያዙን የምስራቅ ጎጃም ዞን ፖሊስ መምሪያ አስታውቋል። አስቴር ምስጋናው አጭር ዘገባ አድርሳናለች። በአማራ ክልል በምስራቅ ጎጃም ዞን ፖሊስ መምሪያ የህዝብ ግንኙነት ኃላፊ ዋና ኢንስፔክተር ጎበዜ ይርሳው ዛሬ በስልክ እንደተናገሩት የሰሌዳ ቁጥሩ ኮድ ሶስት ስልሳ አራት ዘጠኝ ሰላሳ ሁለት ኦሮ በሆነ የህዝብ ማመላለሻ ተሽከርካሪ 57 ህገ ወጥ ክላሽን ኮፒ የጦር መሳሪያ ደጀን ከተማ ውስጥ ትናንት ከቀኑ 11 ሰዓት በብሔራዊ መረጃ ደህንነትና በደጀን ወረዳ ፖሊስ ከመኪናው አሽከርካሪ ጋር በቁጥጥር ስር ውሏል። ከኦሮሚያ ክልል መቶ ወረዳ ወደ ባህር ዳር ከተማ በህዝብ ማመላለሻ ተሽከርካሪ ተጭኖ ይጓዝ የነበረ በርካታ ጦር መሳሪያ ደጀን ከተማ ላይ ተይዟል። ህዳር ሀያ ስድስት ቀን ሁለት ሺ አስራ ሁለት ዓመተ ምህረት ከቀኑ አስራ አንድ ሰዓት ሲሆን የመረጃ ደህንነትና በደጀን ወረዳ ፖሊስ የጋራ ጥረት ከና አሽከርካሪው ደጀን ከተማ ላይ ተይዟል። መሳሪያውን ያስጫነው ግለሰብ ያልተያዘ ሲሆን በፖሊስ ክትትል እየተደረገበትና ና በቁጥጥር ስር በዋለው አሽከርካሪ ላይ ምርመራ እየተካሄደ እንደሆነም ኢንስፔክተር ጎበዜ ተናግረዋል። በአማራ ክልል ባለፉት ሁለት አመታት ከፍተኛ የሆነ የህገ ወጥ መሳሪያ ዝውውር መታየቱንና አብዛኛዎቹም በቁጥጥር ስር መዋሉ የሚታወቅ ነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር እናመሰግናለን። ዩናይትድ ስቴትስና ኢራን በዛሬው ዕለት የእስረኛ ልውውጥ አድርገዋል። በልውውጡ ኢራን ውስጥ ታስረው የነበሩ የፕሪንስተን ዩኒቨርሲቲ የድህረ ምረቃ ተማሪና አሜሪካ ውስጥ ታስረው የነበሩ ኢራናዊ ሳይንቲስት ናቸው የተለቀቁት። እርምጃው በዋሽንግተንና በቴህራን መካከል ለወራት የዘለቀውን ውጥረት ወደ አዲስ ምዕራፍ ሊያሻግር የሚችል ተደርጎ ታይቷል። የኢራን የውጭ ጉዳይ ሚኒስትር ዣቫድ ዛሪፍ በትዊተር ባወጡት መግለጫ ፕሮፌሰር ማሱድ ሱሌማኒና ተማሪው ሲዮን ዋንግ ከቤተሰቦቻቸው ጋር ለመቀላቀል በመቻላቸው ተደስተናል ብለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕን በበኩላቸው ዋንግ መለቀቁንና ወደ ዩናይትድ ስቴትስ እየተመለሰ መሆኑን አረጋግጠዋል። ዩናይትድ ስቴትስ ፍሎሪዳ ክፍለ ግዛት በሚገኘው የባህር ኃይል ጦር ሰፈር ተኩስ ከፍቶ የሰው ህይወት ያጠፋው ሳውዲ አረቢያዊ የአየር ኃይል አውሮፕላን አብራሪ ጥቃቱን ለማድረስ ምን እንዳነሳሳው ምርመራ ቀጥሏል። የበረራ ስልጠና ላይ የነበረው የሳውዲ አየር ኃይል አብራሪው የሶስት ሰዎችንና የራሱን ህይወት አጥፍቷል። በፔንሴኮላ ባህርና የአየር ኃይል ጣቢያ ትናንት አርብ ጠዋት በደረሰው በዚህ ጥቃት የቆሰሉ ስምንት ሰዎች እንዳሉ ሕግ አስከባሪ ባለስልጣናት ገልጸዋል። ሞሐመድ ሳኢድ አልሻርማኒ የሚባል ነው አጥቂው። ዩናይትድ ስቴትስ ከታሊባን ጋር አቋርጣው የነበረውን የሰላም ድርድር በይፋ ቀጥላለች። የአፍጋኒስታንን ጦርነት ለማክተም የታለመውንና ከሸማቂው ቡድን ጋር ለአንድ ዓመት ያህል ሲካሄድ የቆየውን የሰላም ድርድር የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሶስት ወራት በፊት በድንገት እንዳቋረጡት የሚዘነጋ አይደለም። ዛሬ ካታር ዋና ከተማ ዶሃ ላይ በተቀጠለው ድርድር ላይ የዩናይትድ ስቴትስን ቡድን የመሩት የአፍጋኒስታን ተወላጁ ልዩ የእርቀ ሰላም ልዑኩ ዛልሜይ ሀሊል ዛድ ናቸው። በዩናይትድ ስቴትስ ኮንግረስ የተወካዮች ምክር ቤት የፍትህ ኮሚቴ በፕሬዚደንት ዶናልድ ትራምፕ ላይ በሚያካሂደው ምርመራ እንደማይተባበር ዋይት ሀውስ ቤተ መንግስት አስታውቋል። የፕሬዝዳንቱ ጠበቃ ፓት ቺፖሊኒ ለምክር ቤቱ የፍትህ ኮሚቴ ሊቀመንበር ለኮንግረስማን ጄሪ ናድለር በላኩት ደብዳቤ እንደምታውቁት ሁሉ ምርመራችሁ መሰረተ ቢስ፣ ተገቢውን ሂደት ያልተከተለና ፍትሐዊነት የፍትሐዊነት መርህ የጣሰ ነው። ስለዚህ ተጨማሪ ችሎት አድርጋችሁ ጊዜ ከምታባክኑ አሁኑ ማቆም ይኖርብ ችኋል ብለዋል። የምክር ቤቱ የፍትህ ኮሚቴ ሊቀመንበር ናድለር በዚህ እንቢታ ማዘናቸው ተገልጿል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ1240 ኪሎ ኸርትዝ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ኅዳር 27 2012 ዓ ም ምሽት ፕሮግራም ነው። ከዚህም ከዚያም የኢትዮጵያ ዜጎች ለማኅበራዊ ፍትሕ ፓርቲ ኢዜማ ምክትል መሪ አቶ አንዱ ዓለም አራጌን ለዚህ ምሽት ይዘናል። እኛ ኢትዮጵያን ስንል ኢትዮጵያነት ስሙላ ቁጩ ለመናውረው ሳይሆን መሬት ላይ ወርደን የኢትዮጵያ ክልል በሆነው ቦታ ሁሉ ዋጋ ቢያስከፍለንም በጨዋነት ሕግና ስርዓት አክብረን ለሀገራችን ይበጃል የምንለውን ሀሳብ ሁሉ ይዘን ወደ ወገኖቻችን፣ ወደ እያንዳንዱ ጎጆ ቤት፣ ወደ እያንዳንዱ መንደር እንሄዳለን። ያ ግን ያለ ፈተና ይሆናል ብለን አናስብም። ከአቶ አንዱ ዓለም አራጌ ጋር በተለያዩ የኢትዮጵያ ወቅታዊ ጉዳዮች ዙሪያ የተካሄደው ውይይት ቆየት ብሎ ይቀርባል። አብራችሁን ቆዩ። አሁን ወደ መጀመሪያው ዝግጅታችን እንዝለቅ። ኢህአደግ ከነበረበት አደረጃጀት ከግንባርነት ወደ ውህደት መሻገሩ አስፈላጊ ነው ተብሎ ጥናት እንዲካሄድበት በተወሰነው መሠረት ወደ አንድ ዓመት ለሚጠጋ ጊዜ ምሁራን ሰፊ ጥናት እንዳካሄዱ ተገልጿል። ጥናቱ አራቱ የኢህአደግ አባል ድርጅቶችና አጋር ድርጅቶች አባላት የተሳተፉበት እንደሆነም ስለ ጥናቱ እንዲያብራሩልን የጋበዝናቸው ዶክተር ሙሉ ነጋና ዶክተር ማናየ ዘገየ ገልጸውልናል። በጥናቱ ውጤትም ውህደት ያስፈልጋል የሚል ድምዳሜ ላይ መደረሱን ምሁራኑ ጠቁመዋል። የህወሓት ሊቀመንበርና የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ደግሞ ውህደት እንፍጠር የሚል ሐሳብ የተነሳው የአራቱ ድርጅቶች ፕሮግራሞች በይዘታቸው አንድ ስለነበሩ እንደሆነ ተናግረዋል። አሁን ግን ፕሮግራሞቹ የተለያዩ ብቻ ሳይሆኑ የማይገናኙም በመሆናቸው ስለ ውህደት ማሰብ አይቻልም ብለዋል። ዶክተር ደብረጽዮን የውህደቱን ጥናት ካካሄዱት መካከል በአዲስ አበባ ዩኒቨርሲቲ መምህርና ተመራማሪ የሆኑት ዶክተር ሙሉ ነጋና በዩኒቨርሲቲው የሳይንስና ቴክኖሎጂ መምህር ዶክተር ማናየ ዘገየ ይገኙበታል። አዳነች ፍስሐ ያናግራቸዋለች። ዶክተር ሙሉ ስለ ጥናቱ ዓላማ በማብራራት ይጀምራሉ። ወደቱ ጥናት ዓላማዎች ወደ አራት ናቸው። የመጀመሪያው ዓላማ ኢህአዴግ እስካሁን ድረስ በግንባር ግዝራቸው አገሪቱም የምንስዳ ምስስ ይኖራ ነበር። ስለዚህ ባለፉት ዓመታት ኢህአዴግ ብዙ ፈተናዎች ገጥሞት ነበር፤ በራሱ ድንገማዎች የሚያረጋገጠው ነው። ስለዚህ የዚህ ጥናት ዓላማ አንድ ምንድን ነው? ኢህአዴግ ከነበረበት አደረጃጀት ከግንባር ግንባር ወደ ውህደት መሄድ አስፈላጊ ነው የሚል ልማሽ ማግኘት ነው። ሁለተኛው እንደሚታወቀው ኢህአዴግ የአራት ብሔራዊ ድርጅቶች ስብስብ ነው። እነዚህ ብሔራዊ ድርጅቶች የቆምነትን ዓላማ ምን ያህል አሳክተዋል የሚል ነው። ሶስተኛው ዓላማ ኢህአዴግ እንደ ግንባር ቁልፍ የሆኑ መሪዎች ነበሩት። አንዱ የዲሞክራሲያዊ ማዕከላዊነት ነው። ሁለተኛው የውስጠ ድርጅት ዲሞክራሲ የሚባሉ እነዚህ የኢህአዴግ የሚመራባቸው መሪዎች ናቸው። እና እነዚህ መሪዎች ምን ላይ ነው ያሉት የሚል መተንተን በመረጃ ማየት ነው። አራተኛው ኢህአዴግ ከችግሮች ለመውጣት ውህደት አስፈላጊ ነው ወይ የሚለው። ስለዚህ ውህደት አስፈላጊነት፣ አስፈላጊ ከሆነ ጥቅሞችን ምንድን ናቸው? ምን ስጋቶች አሉ? ምን መልካም ገጠሞች ሉ? ይህም ምትንትን ነው። የመጨረሻው ውህደት አስፈላጊ ከሆነ እንዴት ተዘራው ሊሆኑ ይችላል የሚለውን። ይሄ የስትራቴጂ ያ ምለት። ስለዚህ በአጠቃላይ እነዚህ ዓላማዎችን መሰረት አድርጎ መጥናት የተካሄደ በአጭሩም ቢሆን በዝርዝር ምን ጥናት ወይም ምን ግምገማ ላይ እንደ ደረሳችሁ ብትገልጹልን። ወደ ዶክተር ማናይል ሄድ። እንግዲህ ዶክተር ሙሩ በገለጻቸው የጥናት አላማዎች አንድ ተጨማሪ ያደግ እንግዲህ በአራት ብሔራዊ ድርጅቶች በግንባር ደረጃ የተቋመ ድርጅት በመሆኑ አፈጻጸሙ በአራት ክልሎች እና በሁለት ከተማ አስተዳደሮች የተወሰነ ነው። ነገር ግን በፖለቲካ የአመራር ስርዓቱ አባል ባልሆኑ ክልሎች አምስት ክልሎች አጋር ተብለው የሚጠሩ በእነሱም ላይ የፖለቲካ አመራር የመስጠት ስልጣን አለው። ስለዚህ ይሄም ራሱ አንድ የውህደቱን አስፈላጊነት የሚጠይቅ ነበረ። አባል ያልሆኑ ክልሎች በማይሳተፉበት የፖለቲካ አደረጃጀት ውስጥ የሚሰጠ የፖለቲካ አመራር ምን ያህል ሕጋዊ ነው የሚልም ነበር እና በዚህ በተነሱ የጥናቱ ዓላማዎች መሰረት ማስረጃው ወይም ደግሞ ዳታው የተሰበሰበው በብሔራዊ ድርጅቶች ውስጥ ነው። የውስጠ ድርጅት የዳሰሳ ጥናት በመሆኑ በቡድን ውይይት፣ በፊት ለፊት መጠይቅና በአባላት ሀሳባቸውን በሚገልጹበት ኩዌሽነሪ በምንለው የጥናት መረጃ የመሰብሰበት ዘዴዎች ነው የተከናወነው ከታችኛው አባል ጀምሮ ከከፍተኛ አመራር ድረስ በሁሉም ብሔራዊ ድርጅቶች ውስጥ አባላት ተሳትፈዋል። አባላትን አነጋግረናል። አባላት ተሳትፈዋል ብለዋል እና የትኞቹ አባላትን ያነጋገራችሁት የትኞቹ ናቸው የተሳተፉት? በጥናቱ በጥናቱ ውስጥ የተሳተፉት በሶስቱ የጥና- የመረጃ መሰብሰቢያ ዘዴዎች በአዴፓ፣ በኦዴፓ፣ በደህዴን፣ በህወሓት በኋላም በአምስቱ አጋር ድርጅቶች የፖለቲካ ድርጅቶች ያሉ አባላት ከተራው አባል ጀምሮ ከመሰረታዊ ድርጅት ከሚባለው ጀምሮ በከፍተኛ የአመራር ደረጃ ያሉት በሙሉ ተሳትፈዋል። ዳታውን በመስጠት ባቀረብናቸው ጥያቄዎች፣ በዘርፉ ባደራጀናቸው ጥያቄዎች በሙሉ አባላት ተሳትፈዋል ማለት ነው። ከከፍተኛ መሪዎች የፖለቲካ አመራር የፖለቲካ ድርጅት መሪዎች ጀምሮ እስከ ተራው አባል ድረስ በጥናት ተሳትፈዋል ማለት ነው። ምን ማለት ነው? የጥናታችን ማስረጃዎች ከጽሁፍ ሰነዶች በተጨማሪ በዋናነት አባላት ናቸው ማለት ነው። በብሔራዊ ድርጅቶች ውስጥ ያሉ አባላት የጥናታችን መደምደሚያ ውጤት ላይ ያደረሱን እነሱ የሰጡት ዳታ ነው ማለት ነው። በኢንተርቪውም፣ በቡድን ውይይትም፣ በኩዌሽነርም የሰጡት ዳታ ነው ማለት ነው። በሳይንሳዊ መንገድ ይረጋገጣሉ እንጂ አጀንዳው እኮ የነሱ የጋራ ነው። በውህደት ጥያቄ ላይ ምንም ልዩነት የላቸውም። ቀደም ሲል ቅድም ወደ ጀመሩት እንመለስ እንግዲህ በመሀል ለማረጋገጥ ነበር ይህን ጥናቱ ምን አስገኘ? የሚለው ነው የመጀመሪያው እንግዲህ ኢህአደግ በተደጋጋሚ ጊዜ በምርጫ አሸንፎ የፖለቲካ አመራር የሚሰጥ የመንግስት ስርዓትን መዋቅሩን ያደራጀ ግንባር ነው። ነገር ግን በውስጡ በተፈጠረበት የውስጥ ድርጅት ዲሞክራሲ የመርህ መሸርሸር ምክንያት የሀገሪቱ ነባራዊ የፖለቲካ ፍላጎት ታሳቢ ያደረገ የፖለቲካ አመራር መስጠት እንዳልቻለ አረጋግጠናል። አንደኛ። ሁለተኛ በግንባር ደረጃ የተደራጁ ብሔራዊ ድርጅቶች አንዱ ከሌላው ተግባብተው የሚሰሩበት ፍሬምወርክ፣ አስገዳጅ የሆነ ፍሬምወርክ በግልጽ እየተሸረሸረ ከግንባሩ ይልቅ የብሔራዊ ድርጅቶች ጡንቻና ተሰሚነት እያየለ ሄዶ ግንባሩ ለይስሙላ መዋቅር ብቻ እንዲሆን አድርጎታል ይሄ በሌላ መንገድ በመንግስት በኩል ያለውን የፖለቲካ አመራር ስርዓትም ደካማ እንዲሆንና ኅብረተሰቡ የሚፈልገውን አገልግሎት እንዳያገኝ በቀጥታ ተዝኖ እንዲፈጥር አድርጓል ማለት ነው። ሌላው በሀገራችን በተደጋጋሚ ጊዜ እየተከሰቱ ያሉ ብሔርን፣ ማንነትን መሰረት ያደረጉ አለመግባባቶች ዋናው ምንጭ በማንነት ላይ የተመሰረተ የኢህአደግ አደረጃጀት አስተዋቅ እንዳደረገ ለማየት ችለናል ማለት ነው። ምክንያቱም የፖለቲካ አደረጃጀቱ መርሆችና ሴቶች በተደጋጋሚ ጊዜ እየተጣሱ በመሄዳቸው ምክንያት በጋራ ተጠያቂ የሚያደርጉባቸው ስርዓቶች እየጠፉ ሄደው እያንዳንዱ ብሔራዊ ድርጅት ወደ ራሱ ብሔር እየሄደ እየተሸጎጠ በማዕከል አገርን መሰረት አድርጎ ሊመራ የሚችል የፖለቲካ መስተጋብር እያጡ በመሄዳቸው ለግንባሩም ህልውና በተጨማሪም የሀገሪቱንም የወደፊት እጣ ፈንታ አደጋ ላይ እየጣለ እንደሄደ አረጋግጠናል። ሌላው ከዚህ ጋር ተያይዞ የተነሳው እና የተገኘው ምንድን ነው? እንግዲህ ቀደም ሲል በፖለቲካ አመራር ወሰኑ በአራት ብሔራዊ ድርጅቶች የተዋቀረ በመሆኑ አፈፃፀሙም በአራት ብሔራዊ ክልሎች እና በሁለት ከተማ አስተዳደሮች የተወሰነ ነው እና በተደጋጋሚ ጊዜ እነዚህ በግንባሩ ውስጥ አባል ያልሆኑ ክልሎች፣ አባል ያልሆኑ የፖለቲካ ፓርቲዎች በየአካባቢያቸው ነጻ ሆነው የፖለቲካ አመራር መስጠት የማይችሉ በመሆናቸው ይሄ በጥቅሉ ዞሮ ዞሮ በፌዴራል ስርዓቱ የተቋቋሙ ክልሎችን አውቶኖመስ ራይት ክልላቸውን በራሳቸው የመምራት ነጻነት ሁሉ እያጠበበ እንደሄደ ለማየት ይለናል። ምንድን ነው? ምን ማለት ነው? የኢህአዴግ በግንባር አደረጃጀት በገጠመው የመርህ መሸርሸር የመርህና እሴት መሸርሸር በመጨረሻ የፌዴራል ስርዓቱ ደካማ እንዲሆን የሚያጋጥሙ ችግሮችን በመርህ መፍታት የሚያስችል ኖርም እንዳይገነባር አድርጎታል የሚል ነው። ግንባሩ በአጠቃላይ የብሔር ማንነትን በማጉላት ለሀገር ግንባታ እና አንድነት የሰጠው ትኩረት ዝቅተኛ በመሆኑ በዜጎች መካከል በቡድኖች መካከል ያለው ግንኙነት በሂደት እየሻከረ እንዲሄድ አስተዋጽኦ እንዳደረገ በጥናቱ አረጋግጠናል ማለት ነው። በመጨረሻ ኢህአደግ አሁን ባለበት የፖለቲካ ቁመና አገርን መምራት የሚያስችል አቅም እንዳጣ የጥናቱ ተሳታፊዎችም አረጋግጠዋል፣ እኛም በጥናታችን አረጋግጠናል እና አሁን ካለበት መዋቅራዊ አደረጃጀት ወደ ሌላ መለወጥ እንዳለበት ሁሉ አቀፍ አሳታፊ መሆን እንዳለበት የጥናቱ ውጤት አመላክተዋል ማለት ነው። ዶክተር ሙሉ ያው ዶክተር ላ እንዳለው በጥናቱ መሰረት እንደ ተጨማሪ እዚህ ማከል የሚፈልገው ምንድን ነው? በተለይ አደግ በማንነት ላይ ህዝቦች በራሳቸው እንዲተዳደሩ በቋንቋቸው በባህላቸው እንዲማሩ ብዙ በማህበራዊ በራሳቸው ስራ ሰርተዋል። ነገር ግን ትልቁ ነገር ህዝቦች ግለሰቦች ከአንድ ቦታ ወደ ሌላ ቦታ ተዛውረው መኖር፣ መንቀሳቀስ፣ ሀብት ማፍራት ይሄ ህጋዊ መሰረት አግኝተው ፕሮቴክሽን የሚያገኙበት በአጠቃላይ በህዝብ መካከል መከባበር፣ መቀራረብ ሳይሆን መራራቅ፣ መጠራከር መፍጠር ይሄ ከፖለቲካ አመራሩ ብልሽት የመነጨ ጥናት ያሳያል። በአጠቃላይ እነዚህ ብሔራዊ ድርጅቶች እንደተባለው የቆሙበት አላማን በተለይ ከልማት አኳያ ከማህበራዊ ፊት አኳያ ሲታይ የተሰሩ ስራዎች ቢኖሩም አሁንም ከልማት አኳያ ከዲሞክራሲ አኳያ ከመልካም አስተዳደር አኳያ ብዙ ያልተነሱ አካዎች እንዳሉ ነው። ለአምጥጥ አመታት ኢህአዴግ በብሔራዊ ማነት ላይ በጣም ጫፍ የረገጠ ስራ ነው የተሰራ። ነገር ግን ይህ የጋራ ቤት በመስራት አኳያ እና ምንድን ነው በአጠቃላይ ያው ጥናት እንደሚያሳየው ትልቁ ነገር ከሀገር ግንባታ ጋር ተያይዞ ይህም በተባለ በህገ መንግስቱ ላይ የተቀመጠው አንድ የጋራ የፖለቲካ ና ኢኮኖሚ ማህበረሰብ መፍጠር አኳያ አደጋ ላይ እንደወደቀ ይህ ደግሞ የሚመለጨው ከራሱ ከፖለቲካ አመራሩና ሂደቱ ላይ መሆኑ ጥናታችን አሳልተዋል እና እንግዲህ ጥናታችሁ ይሄን ካሳየ እንደ መፍትሄ ያቀረባችሁት ነገር አለ ዶክተር ማናዬ መፍትሄው ምንድን ነው አጠቃላይ የሌሎች በተለይ በፌዴራል ስርዓት ተከታይ በሆኑ ሀገሮች ያሉ የፖለቲካ ፓርቲዎችን ልምድ በመቃኘት አንድ የፖለቲካ ድርጅት በምርጫ አሸንፈው የሚጠበቅበት የፖለቲካ አመራር ብቃት ምንድን ነው የሚለውን መለኪያ መሰረት በማድረግ አደረጃጅቱ አሳታፊ መሆን አለበት ነው የመጀመሪያው። ከዚህ ጋር ተያይዞ ሌሎቹን አሁን ባለበት የግንባር አደረጃጀት ወደ ግንባር ማስገባት አለበት የለበትም የሚል ጥያቄ እና ሀሳብ ተነስቶ ስለነበረ በመጀመሪያ ደረጃ ግንባር ሆኖ መቀጠል የሚያስችለው ነባራዊ የፖለቲካ ሁኔታ ስለሌለ ራሱን መቀየር አለበት። በማንነት ላይ የተመሰረተው አደረጃጀት በሀገሪቱ ካለው ነባራዊ ሁኔታ ጋር የሕዝቦች ፍላጎት ጋር የሚያስኬድ ስላልሆነ ራሱ መጀመሪያ ወደ ውህደት መቀየር አለበት። ሌሎችን አጋር ተብለው የሚጠሩ የፖለቲካ ድርጅቶችንም የዚህ የውህደቱ አካል መሆን አለበት የሚል ነው። ከግንባር ይልቅ ውህድ ፓርቲ ሆኖ ሀገራዊ ፓርቲ ሆኖ መርሆችን በማስቀመጥ ጠንካራና ተፎካካሪ ፓርቲ ሆኖ መቀጠል አለበት የሚል ነው አንዱ። ሁለተኛው ቀደም ሲል የፌዴራል ስርዓት ተከታይ አገር ስለሆነች ኢትዮጵያ በፌዴራል ስርዓት ውስጥ የሚጠበቅበትን የፖለቲካ አመራር መንግስትን በመምራት ረገድ ያሉበትን ክፍተቶች በማስተካከል የፌዴራል ስርዓቱን ዲፌክቶች የፈጠራቸውን ዲፌክቶች በማረም የሀገሪቱን ህዝቦች የግለሰብና የቡድን መብቶችን ተመጋጋቢ ሆነው እንዲከበሩ በማድረግ የሀገሪቱን ህዝቦች የልማትና የሰላም ፍላጎት ማሟላት አለበት የሚል ነው። ጠንካራ የፖለቲካ ድርጅት እንዲኖር ደግሞ የፓርቲዎች ውስጥ ድርጅት ዲሞክራሲ ጠንካራ እንዲሆን ያስፈልጋል እና ቀደም ሲል የነበረውን የፓርቲ አስተሳሰብ እና አደረጃጀት በታወቁ የዲሞክራሲ መሪሆች በመታገዝ የራሱን ፕሮግራም እና ህገ ደንብ መተዳዳደም እንዲያዘጋጅ ምክረ ሀሳብ አቅርበናል። በዚህ መሰረት አሁን ባለፉት ሳምንታት የሚዋህደው ፓርቲ የራሱን መሰሪያ ለምና ፕሮግራም በማዘጋጀት ተዋህደዋል ማለት ነው። እና መፍትሄዎቹ ራሱ ከሌሎች አጋር ፓርቲዎች ጋር ሆኖ ወደ ውድ ፓርቲ መቀየር አለበት በሚል ላይ የተመሰረተ ነው። ይሄ የፖለቲካ ውድ መቀየር አለበት። አሁን የፖለቲካ ወደ ዲሞክራሲያዊ ስርዓት በመቀየር ኢትዮጵያ ውስጥ ያለውን አጠቃላይ የፓርቲ ፖለቲክ የሚዋህደው ፓርቲ የመጀመሪያ እርምጃ መውሰድ አለበት። በዚህ መንገድ የሚል ነው ያስቀመጥነው። እሺ ዶክተር ሙሉ መፍትሄ ስላላችሁት የእርሶን አስተያየት በመሰረቱ ከዚህ ዋና ዋና የጥናት ግኝቶች በሁለት ማየት ይቻላል። አንደኛው ግኝት ምንድን ነው የሚለው ኢህአዴግ ያው ዘርዘር ናቸው በጥናቱ የተገኙ በጣም ብዙ ችግሮች ለመውጣት ከኢህአዴግ ከታውደው ሁደተ መሄድ አለበት የሚል ነው። እዚህ ላይ ልዩነት የለም። ይሄ ማለት እነዚህ አጋር ድርጅቶች አምስቱም ያለ ምንም ቅድመ ሁኔታ የግንባሩ አባል በማድረግ ወደ ውህደት መሄድ እንደሚያስፈልግ ነዋል። ሁለተኛው ከዚህ ጥናት ግኝት የሚያሳየው ውህደቱ አስፈላጊ ነው፣ ነገር ግን ኢህአደግ በውስጡ ያሉ በጥል የበራው ድርጅት መካከል ያለውን መጠራጠር፣ አለመተማመን ያሉ ችግሮችን በመፍታት የአመለካከት ለውጥ በማምጣት ወደ ውህደቱ መሄድ አለበት የሚል ነው። ስለዚህ በውህደቱ አስፈላጊነት ልዩነት ባይኖርም ባካሄድ ግን በሁለተኛው ደረጃ የሚታየው ያመለካከት ለውጥ በብሔራው ድርጅት መካከል እንደሚያስፈልግ ተነስተዋል። በአጋ ድርጅቶችም ስጋቶች ነበሩ። ከዚህ ከራስ በራስ ማስተዳደር አኳያ ከዚህ ከፌደራል ስርዓቱ አኳያ ተነሱ ይሹ ስለዚህ ከዚህ በመነት ሰዓት የጥናቱ ውጤት ተደጋጋሚ ወደ አመራሩም ቀርበዋል። ግብአት ለማግኘት ወደ ቅና መርጽ ጀምሮ ስራ አስፈጻሚ የብሔራዊ ድርጅ፣ ብሔራዊ አራቱ ብሔራዊ ድርጅቶች እንዲሁም አጋ ድርጅቶች ቀርቦ ግብአት በማግኘት የተደረጉ መፍትሄ ሀሳባት ምድር ናቸው። ዞሮ ዞሮ ኢህአዴግ ወደ ውህደት መሄድ አለበት። በሂደት ግን የዚህ አመለካከት የሚባለው ለውጥ በመካከላቸው ያለውትን በሂደት እየተፈታ መሄድ እንዳለበት ነው። በአጠቃላይ ለዚህ ለውህደቱ ከሚዋሃዱ ፓርቲዎች ዘጠኙ ፓርቲዎች ወደ አሁን ደግሞ ስምንት ናቸው የተውጣጣ ግብረ ኃይል እዚህ ላይ መምራት እንዳለበት የሚል ወደ መጨረሻ ተቀምጠዋል። ይህምን ማለት ነው ውህደቱ አስፈላጊነት ልዩነት ስለሌለ የተነሳው የአመለካከት የዚህ በመካከላቸው ያለው መተማመን አመ ለመፍጠር እያንዳንዱ ፕሮግራም ሲቀረጽ፣ ደንብ ሲቀረጽ በውይይት መግባት እየተፈጠረ ይሄድ እንዳለበት ነው። ስለዚህ በአጠቃላይ እንደተባለው በዚህ መሰረት ነው እንግዲህ ውደቱ እየተካሄደ ያለው በኛ ምድ። ግን እዚህ ላይ አንድ ጥያቄ ያለኝ ምንድን ነው እንዳላችሁት ከሞላ ጎደል ሁሉም እህት ድርጅቶች፣ አጋር ድርጅቶች ከላይ እስከታች ሀሳብ የሰጡበትና ከመላ ጎደል በውህደት ላይ ተስማምተው እንደነበሩ ነግራያች ሆናል። እና ግን ልዩነት ነበረ እንግዲህ በእህት ደረጃ በሚባባሉ ልዩነት ብቻ ሳይሆን ፈጽሞ የመቃቃር ሁኔታ የመሰዳደብ፣ የመጠቋቋም አይነት ሁኔታ ነው የነበረው። እና እንዲህ አይነት ደረጃ ደርሶ የነበረ ግንባር እንዴት ነው ሊዋሃድ የሚችለው ብላችሁ ጠበቃችሁ? ዶክተር ማናይም እንግዲህ የዚህ የውህደት ጥያቄ ታሪካዊ አነሳስ በዶክመንተሪም በሌሎቹም የፓርቲው የግንባሩ በተለይ የተለያዩ ጽሑፎች ላይ እንደተገነዘብ ነው ውህደት የእነሱ ጥያቄ ነው ማለት ነው። አንድ ጊዜ ዶክተር ማናዬ እሱማ እንግዲህ ተነጋገራችሁ፣ ፍላጎታቸው ነበረ ግን ሁኔታዎች ተቃያ ወደዛ ልመጣ ነው። ስለዚህ አሁን እነሱ መተዳደሪያ ደንብና ፕሮግራም አዘጋጅተው መዋሀድ ይችሉ ነበረ ግን ምርጫ ያደረጉት ጥናት ይደረግና በዚያ ጥናት ውጤት መሰረት ውደት እንፈጽም ነው። አሁን የጥናቱ ውጤት ከተጠናቀቀ በኋላ ከላይ ወደ ታች ነው የቀረበው። እንግዲህ ዳታው ሲሰበሰብ ከታች ወደ ላይ ነው የተሰበሰበው። ከላይም ወደ ታች፣ ከታች ወደ ላይ ሁሉም ተሳትፏል ያውቀዋል። ግን ወደ ጥናት ውጤቱ ሲቀርብ ለአራቱ ብሔራዊ ድርጅቶች መሪዎች፣ መጀመሪያ ለአራት ሰዎች ከዚያ በቅደም ተከተል ለሁሉም ስራ አስፈጻሚ፣ ማዕከላዊ ኮሚቴ እንደዚሁ ቀርበዋል። ለአጋር ድርጅቶችም እንደዚህ ለአመራሮች እስከ ስራ አስፈጻሚ ድረስ አቅርበናል። የተነሳው ጥያቄ ምንድን ነው? ውህደቱን ተቀብለው አሁን ባለው የአመለካከት ልዩነት፣ በመካከላችን ያለው መጠራጠር፣ መገፋፋት፣ አንዱ በሌላው ላይ እጅ ማንሳት፣ እነዚህ ነገሮች ሳይቀረፉ መዋሀድ አስፈላጊ ነው ወይ? እንዴት ውጤታማ እንሆናለን? የሚል አነስተኛ ድምፅ ያለም ቢሆን ነበረ። ግን ይሄም ቢሆን ዳታ ሲሰበሰብ ነው እንጂ በውይይት የጥናቱ ውጤት ሲቀርብ ይሄ አልቀረበም። በዚህ ላይ ምንድን ነው የተነሳው ነጥብ? አይ አሁን ባለበት የፖለቲካ ቁመና የተፈጠሩ የአመለካከት ክፍተቶችን ማረም የሚችል የፖለቲካ ግንባር አይደለም። ስለዚህ አሁን ነጥቡ ምንድን ነው፣ እንዴት ሆነው ይዋሃዳሉ የሚል ጥያቄ ነው የተነሳው። በሁደቱ ጥያቄ እኮ መረጃ በሚሰበሰብበት ጊዜ ልዩነት የለም መዋህድ አለብን የሚል ነው። ለዚህ የተቀመጡ ምክንያቶች አሉ። ካልተዋርነ ለራሳችን ሕልውናም እንደ አንድ ፓርቲ ሆኖ ለመቀጠል ሀገራዊ ፓርቲ ሆኖ ለመቀጠል አስቸጋሪ ነው የሚል ነው። የዚህ አገኝ ውጤት ነው መዋሃድ አለባቸው ብለን ድምዳሜ ላይ ና ወደ መፍትሄ ሀሳብ የመጣ ነው። ሳይዋሃዱ ለመቀጠል ግንባር ሆኖ ለመቀጠል የሚያስችል የፖለቲካ ቁመና የላቸውም ዳታው በተሰበሰበበት ሰዓት። ስለዚህ ምርጫው ወይ ጨርሶ መፍረስ አለዚያ ደግሞ ሪፎርም በማድረግ መዋቅራዊ ችግሮችን በማስወገድ አገራዊ ፓርቲ ሆኖ መቀጠል የሚል ነው፣ አብዛኛው የተስማማው። ስለዚህ መዋሃድ የሚያስፈልግ ከሆነ ወይም ደግሞ መዋሃድ ግዴታ ከሆነ የምትዋሀዱት እነዚህ እነዚህም ነገሮች መታሰብ ያደርጋችሁ ነው የሚል ነው። እኛ በመፍትሄነት ወይም ደግሞ አመላካች በሆኑ የመዋሀጃ ኦርጋናይዚንግ ፕሪንስፕል ብለን ያቀረብ ናቸው። የለም ከመዋሀዳችሁ በፊት በመካከላችሁ ያለውን የአመለካከት ልዩነት ማረም አለባችሁ ለማለት ተቋም መኖር አለበት ያንን የሚያደርጉበት ተቋም የለም አክቹዋሊ ስለዚህ የመጀመሪያው መፍትሄ ቀደም ሲል ዶክተር ሙሉ እንዳለው የመጀመሪያው መፍትሄ ውህደት መፈጸም ነው ዶክተር ሙሉ እንግዲህ ቅድም ያነሳሁት የውህደት ጥያቄ ፍላጎታቸው ቢሆንም በመካከላቸው ያለው የመቃቃር ሁኔታና የመጠላላት የጠብ አይነት ነው የነበረው እና እንዴት እንግዲህ ውህደት ይፈጠራል በዚህ መልክ የሚለው ነው እንግዲህ ዶክተር ሙሉ ምንድን ነው አንዱ ትልቁ ችግር? ኢህአዴግ እንደ ግንባር በቆየበት ጊዜ ብዙዎቹ ብሔራዊ ድርጅቶች አመራሮች ከብሔራዊ ወጥተው አገራዊ የሆነ አስተሳሰብ መያዝ አልቻሉ። ስለዚህ አብዛኛው ብሔራዊ ክልሉን ፎከስ አድርጎ ነው የሚሰራው። የሌላውን ሕዝብ ችግር የመጋራት በጋራ ሆኖ ችግሮችን አገራዊ የሆኑ ጉዳዮች ላይ መግባባት ላይ ከፍተኛ ችግር እንዳለ እና ይሄ አሁን ኢህአዴግ ለረጅም ጊዜ በተረጋጋም ግምገማ ሲያደርግ ነበር። ግምገማ በማድረጉ ይህን የተባለውን ያመለካክለውን መውጣት አይቻልም። ከጊዜ ወደ ጊዜ በማካከላቸው ላይ መጠራጠር፣ መጠላለፍ ልክ ተፎካካሪ ፓርቲ ነው የሚመስሉት አንዳንዶች። ስለዚህ ከዚህ ለመውጣት አሁን ባለው አካሄድ አይቻልም። ውህደት፣ እነዚህ ግንባሮች እነዚህ ብሔራዊ ድርጅቶች ከብሔራዊ አጥር ወጥተው ሀገራዊ አስተሳሰብ ይዘው መገባት ያስፈልጋል። ስለዚህ እንደ መፍትሄ የመጣው ምንድን ነው? አንድ ወደ አንድ ጋራ ጥላ መጥተው ይሄ የአመለካከትና ያለመገባት ችግር በውይይት በሂደት ውዝም ውህደቱ ፕሮሰስ ላይ መሄድ አለበት። ፓራለል ለዚህ ደግሞ መጨረሻ ላይ ያስቀመጥነው ላይ ከባለሽኑ በኋላ ለዚህ ከሁሉም የተውጣጣ ግብረ ኃይል እነዚህ የሚነሱ ስጋቶች ችግሮች በውይይት እያስተካከሉ መሄድ ነው። በጋራ ውህደቱም እንዴት እንደሚሄድ መግባባት ያስፈልጋል። የተነሳውን የአመለካከት ችግር፣ ሌሎች ስጋቶች የተነሱ ስጋቶች በሂደት በጋራ በዲስከሽን በሂደቱ ላይ እየተፈታ ይሄዳል የሚል ነው ያስቀመጥ ነው። አድማጮች ከአራቱ የኢህአደግ አባል ድርጅቶች መካከል ህወሀት በውህደቱ እንደማይስማማ መግለጹ የሚታወቅ ነው። ምክንያቱን የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል አብራርተዋል። መጀመሪያ ላይ ውህደት እንዲኖር የፈለግ ነው የአራቱ ድርጅቶች ፕሮግራም አንድ አይነት ስለነበረ ነው። አሁን ግን አይገናኝም ብለዋል። አሁን ትኩረታችን ህገ መንግስትና ፌዴራል ስርዓት ላይ ነው ብለዋል። የኛ ትኩረት አሁንም ህገ መንግስትና ፌዴራል ስርዓት ነው። በዛ ማዕቀፍ እኒውህዱት። ሁሉም ፓርቲ አንድ ቋት ውስጥ ካልገባ የሚል እኛ የለንም። ሁሉም ጠቅላይ መሆን የለበትም። ፓርቲው አይደለም፣ አስተሳሰቡ ነው ዋናው መጠቅለል አለበት የሚል እኛ የለንም። አንድ ከሆኑ ጥሩ፣ ካልሆነስ ምን ችግር አለ? በየራሱ መንገድ ይሄዳል። መጨረሻ የሚወስነው ህዝብ ነው። ዝም ብለን ውህደቱ ተቃውሞ በደፈናው አይደለም ያለን። ከመጀመሪያው አስር ጊዜ ይደጋግማል እነሱ ናቸው የጀመሩት የሚል አዎ፣ መቼ ነው የተጀመረው? አራቱ ድርጅት አራት ፕሮግራም ነው ያለው። ፕሮግራሙ በይዘቱ ሲታይ አንድ ነው። የቋንቋ የቃላት ካልሆነ አንድ ነው። ስለዚህ እነዚህ አራቱ ፕሮግራማቸው አንድ ከሆነ ለምን አራት ይሆናሉ ነው። ለምን አንድ አይሆንም? ፕሮግራሙ አንድ ከሆነ የቋንቋ ከሆነ ስለዚህ እንዴት አብሮ እንደሚሰሩ ግን ጥናት ይጠናን። የዛሬ ፓርቲዎቹ ይጥፉ ነው በየአካባቢው የኖሩ እንዴት አድርገው ይሰራሉ፣ ብዙ መልሶቹ እነሱ ናቸው ይጠኑ ያልነው። አሁን ግን ከዚህ በዘለል ሄደዋል ነው። ከሞላ ጎደል የተለያየ ፕሮግራም ሆኗል፣ አንድ ሳይሆን የተለያየ የተለያየ ብቻ ሳይሆን የማይገናኝ ማቅረብ የማይቻል ስለ ወደ እንዴት ታስባለህ ነው። ዶክተር ደብረ ጽዮን ይህን ያሉት ህገ መንግስትንና ህብረ ብሔራዊ ፌዴራላዊ ስርዓትን ማዳን በሚል መሪ ሀሳብ መቀሌ በተካሄደው ስብሰባ ላይ ነው። ዶክተር ሙሉ ነጋና ዶክተር ማናየ ዘገየን እንዲሁም አዳነችን አመሰግናለሁኝ። ለዝግጅቱ ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ለሞባይል ስልኮቻችሁ እንዲሁም ለታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ወደ ተከታዩ ዝግጅት ከማለፋችን በፊት የመሐሙድ አህመድን የፍቅር ወጥመድ እንጋብዛችሁ። What made me Me አይንሽ እንዳልጠላሽ ፈራሁኛ የኛል በሚያፈልከው ጨረርም ይመረምረኛል። በጉንጮችሽ ሰበብ ልጠላሽ ፈለጌ እንጆሪ እንዴት ልጥላን እንደምን አድረጌ Madre te llegue tercerime que nadie ወተት እንዴት ልጥላ ልጅነትም ያ የፍቅር ወጥመድ ነው መላ ሁሉ ገላሽ ምክንያት አጣሁኝ በምን ሰበብ ልጥላሽ የፍቅር ወጥመድ ነው መላ ሁሉ ገላሽ ምክንያት አጣሁኝ በምን ሰበብ ልጥላሽ Nu să se crește să lăsați un și să Damn, I I hold her I So በምን ሰበብ ልጥላሽ መጥፎሽ ከምን ላይ ነው? በጸፍልሽ እንዳይሆን እራስሽ ላይ ያለው ሰዊ ስቅ በኛ ልሐር ተወዳጅ ነው የፍቅ ነው ወጥነድነው መላ ሁሉ ገላሽ ምክንያት ታሁ በምን ሰበብ ልትላሽ የፍቅር ወጥመድነው መላሁ ላሽ። ወደ ተከታዩ ቅንብራችን እናልፋለን። ክቡራትና ክቡራን አድማጮች፣ አሁን ደግሞ ኢዜማና ምክትል መሪው አቶ አንዱ ዓለም አራጌ አብረውን ይቆያሉ። የኢትዮጵያ ዜጎች ለማኅበራዊ ፍትሕ ፓርቲ ኢዜማ ምክትል መሪ አቶ አንዱ ዓለም አራጌ ለፓርቲያቸው ሥራ ዩናይትድ ስቴትስ ሄደው በነበረ ጊዜ በተለይ ከአሜሪካ ድምፅ ጋር ያካሄዱት ቃለ ምልልስ ሁለተኛ ክፍል ነው ተከታዩ ቅንብር። የድርጅታቸውን እንቅስቃሴዎች ጨምሮ በተለያዩ የኢትዮጵያ ወቅታዊ ጉዳዮች ላይ ያተኮረው ውይይት የተካሄደው ከሁለት ሳምንት በፊት ሲሆን የመጀመሪያውን ክፍል በጊዜው አቅርበን በወቅታዊ ዘገባዎች ሳቢያ ተከታዩን ክፍል በጊዜው ማቅረብ ሳንችል ቀርተናል። በአሜሪካ ድምፅ ስቱዲዮ ተገኝተው ከዝግጅት ክፍላችን ጋር ቆይታ ያደረጉትን አቶ አንዱ ዓለምን ያወያየው አሉላ ከበደ ነው ለምሽቱም ተከታዩን ይዞ ቀርቧል። በቀደመው ዝግጅቱ መጨረሻ ካቀረበው ጥያቄ ይነሳል። አቶ አንዳለም የምጥ ጊዜ ነው ሽግግር ብለውታል። ብዙዎችን የሚያነጋግር ብቻ ሳይሆን በቁጣ ስሜት መነሳሳት ደረጃ የደረሰ ነው። ምናልባት የሚሰጋው ወደ ባሰ ትርምስ ውስጥ፣ እርስ በርስ ጦርነት ውስጥ እንዳይገባ፣ በጥቃት በተበደልኩ ስሜት ሌሎችም በደሉ የደረሰባቸው እንዳይነሱ የሚታሰብበት ነውና እንዲህ ያለው ሁኔታዎችን ምን አመጣ እንዴት ሊከሰት ቻለ? በቅጡ እናውቀዋለን ወይ እንዴትስ ተቀነባበረ ማን ነው የሚያሰናዳው ማን ነው የሚያዘጋጀው ቶሎ ብሎ ፈጥኖ የሚመጣው ሰዎች በግል የሚሆን በቡድናዊ ስሜት የሚነሳሱበትን ነገር ማየት ይቻላል ይህን ያህል ገን በኢትዮጵያ ታሪክ ልማድ ውስጥ ጨርሶ የማይታወቅ ዘግናኝ ነገር ነው ሌሎች አካባቢዎች ሲታዩ ጉድ የሚባሉ ነገሮች እንደ ዘበት መለማመድ ደረጃ እንዴ ሊደረስ ቻላል መላው መፍትሄው አንድ ነገር ነው ግን በቅጡ መንስኤውን ስንረዳለን ወይ እንዴት ተከሰተ የሚታወቅ ነገር አለ እንደ ጠዋት ማታ ኢትዮጵያ ጉዳይ ላይ እንደሚሰራ ሰው ምንድን ነው የሚረዱት? አይቲንክ እንደውም ግልጽ ይመስለኛል ይሄ ለ ሀያ ሰባት ሀያ ስምንት ዓመታት አንድ ሀገር ላይ የተዘራው ዘር ቀላል አይደለም። የነቃ የግል ሚዲያ እንዳይኖር በተሰራበት ሀገር ላይ የተደራጀ የአገዛዝ ሚዲያ ህዝቡ ላይ ልዩነትን፣ ዘረኝነትን የሰበከበት ሀገር ነው። ህጻናት እንደ ጡጦ እንደናጡት ዘረኝነትን እየተመገቡ አድገዋል። እንዲያውም የእምነት የባህል እሴቶቻችን ጠንካራ በመሆናቸው እስካሁን ተቋቁመነዋል። ቀላል አይደለም። ይህን ያህል ሰበካ ተደርጎ ይህን ያህል ስለ ልዩነት ብቻ በተወራበት ሀገር አሁን ድረስ ጠንክረን መቆማችን እኔ በአንድ በኩል ይገርመኛል። የተሰራው ስራ ቀላል አይደለም። ዘመቻ ነው። እኛ ኮ አሁን ስለ ኢትዮጵያዊነት የምናወራ የምንናገር፣ የምንጽፍ ሰዎች ስለ ኢትዮጵያዊነት የተማር ነው። በትምህርት ቤትም በቤተሰብም፣ በተለያዩ የእምነት ተቋማትም ስለ ኢትዮጵያዊነት የሰማነውን ነገር ነው እሷ ነች ብል ብል እያለች ህይወታችን ውስጥ ያለች እነዚህ ልጆች ብዙዎቹ ምናልባት እስከ ሰላሳ አምስት ዓመት ያለው ትውልድ ግን ኢትዮጵያዊነት አይደለም ሲዘራበት የነበረው ልዩነት፣ አንዱ ሌላው እንዴት ጠላቱ እንደሆነ እንዴት ሲጠቃ እንደኖረ ሌላው በሱ ላይ እንዴት እንደከበረ፣ ሌላው ደግሞ እንዴት በዛ ሰው ምክንያት እንዴት እንደደህዬ እንዴት ስብናውን እንደተገፈፈ ሲናገረ ነው ያደገው። ለእኔ የሚደንቀኝ ነገር በአንድ በኩል እንደውም እግዚአብሔር ይመስገን ኢትዮጵያዊነት ይህን ሁሉ ተቋቁመዋል። ይህን ሁሉ ወጀብ ተቋቁሞ ጸንቶ ቆመዋል። አሁንም ቢሆን ኢትዮጵያውያን ጋር አዲስ አበባ መንገድ ላይ የሚራመድ ሰው፣ መቀሌ ጎዳና ላይ የሚራመድ ሰው፣ ኦሮሚያ ላይ አዳማ ወይም አማራ ክልል ብዙዎቹ ከተሞች ላይ የሚራመድ ሰው ኢትዮጵያዊነትን ያገኘዋል። በቅርቡ እንኳን ዶክተር አብይን ኢትዮጵያ ብለው ሲነሱ አቶ ለማ ኢትዮጵያዊነት ሱስ ነው ሲሉ የሞተ የተቀበረ የመሰለው ኢትዮጵያዊነት ገዝፎ ሰማያችንን ሲሞላው አይተናል። ኢትዮጵያዊነት ምን ያህል የእሳት አልወሉ እንደፈለጉ ሰዎች የማያጠፉት እንደፈለጉ ሰዎች የማይቀብሩት መሆኑ ይታያል። አሁን በወቅታዊ ሁኔታ ግን ይሄ ነገሮችን ለማስታመም ሲካሄድ፣ ዲሞክራሲን ወይም የነጻነትን ስሜት ብልጭታውን በሚገባ ማኔጅ ማድረግ ወይንም ተግባራዊ ማድረግ እየተሳነን ነው። ያንን እንዳይገባ አድርጎ መጠቀም፣ ላልተገባ ዓላማ መጠቀም አለ። ይሄ ደግሞ ቅድም እንዳልኩት ዝም ብሎ ከተለቀቀ ዳፋው ብዙ ነው። እስካሁን ብዙ ዋጋ ከፍለናል። እሱን መመዘንና ይህንን ስተካከል ማድረግ ይገባል እንጂ መንስኤውማ በጣም ብዙ ነው። ቅድም ስለ ጥርት ያለ ሁኔታ መኖር በተለይ ድርጅታችን የሚመለከት ነገር ጠቀስ አድርገዋል። ግራ መጋባቱን በተቻለ መጠን በተለይ በውጭ የሚኖረው ኢትዮጵያዊ ማሳየት መቻላችን ገልጠው ነበር። ብዙ ጊዜ የሚነሱትን ትጭቶች ፈታፈት አድርገን እንመልከታቸው። ኢዜማ ለረዥም ጊዜ በተለያዩ ድርጅቶች በፖለቲካ ውስጥ ያላችሁ ከፊሎቻችሁ፣ በአንድ ድርጅት ውስጥም የሰራችሁ ግለሰቦች እውቀና ያላችሁ ባለፋችሁበት መንገድ የሚታወቅ ሰዎች ያላችሁበት ነው። በቀደመው እንበለው ባለፈው መንገድ በእስርም ብዙ ያሳለፋችሁ ናችሁ። የእርሶን በተለይ ከተገኙ አይቀር ደኋላ ገፋ አድርገን አንዳንድ ገጠመኞች እናነሳለን። ኢዜማን በሚመለከት ግን ለዘብተኝነት አሳየ፣ የመንግስቱ ደጋፊ ሆነ፣ ተቃውሞ ሴቱ ጋር ነው ከመንግስት ጋር አብሮ መስራት የሚለው ነገር በጣም በተገፋ መንገድ በተለይ ደግሞ ብዙ ችግሮች በሚነቀሱበት ሰዓት ላይ ዝምታው ለምንስ ያስፈልጋል? ተቃውሞ ምንስ ሚና ነው የሚጫወተው እስከ ማለት ድረስ ይሄዳሉ። ቅድም ግራ መጋባት ያሉት በዚህ ዙሪያ የሚያጠነጥን ይመስለኛልና እስኪ ግልጽ ያድርጉት። መቃወም መቼ ነው መደገፍ መቼ ነውንም ሊመለከት ይችላል። ለዘብተኝነትን ወይም ደግሞ ጠንከር ያለ ተቃውሞ ያለማድረግ የምረጣችሁበት ምክንያትና መንገድ አለ እስኪ ያስረዱ። አንዳንዴ ሰዎች ከየት እንደሚያመጡት ከየት እንደሚዘገንም አይገባኝም። ዶክተር አብይ ወደ ስልጣን ከመጡ በኋላ ብዙ ሰዎችን ብዙ ስብስቦችን ለማናገር ይሞክራሉ፣ ያገኛሉ። ይህ በሚዲያም የሚታወቅ ነገር ነው። ከዜማም አንዳንድ ሰዎችን አግኝተዋል። እርሷን አግኝተዋታል? አዎ አግኝቶኛል። ግን የተለየ ነገር የተለየ የተፈራረም ነው የተዋዋል ነው ነገር የለም። ከነ ዶክተር አብይ ጋር አብረን በርቱ ጠንክሩ፣ ግፉበት የምንላቸው ሁለት ነገሮች ብቻ ናቸው እስካሁን። አንደኛው ቀደም ብዬ እንደጠቀስኩት ብዙ የተንቋሸሸውን ብዙ የተረገጠውን ኢትዮጵያዊነትን ኢትዮጵያዊነት ክብራችን ነው ኢትዮጵያዊነት መውጫ መንገድ ነው ሲሉ ከኛ አላማ ጋም አብሮ መሄድ ነው የምናከብረው ነው ሁላችንንም ወደፊት የምንዘልቅበት ጎዳና ነው አውራ ጎዳና ነው ብለን ስለምናመን፣ ከዛ በኩል በርቱ እንላቸዋለን። በሌላ በኩል ዲሞክራሲ በኢትዮጵያ ዘንድ በትንሹ ከ19ጠኝ ሃምሳ ሶስት ጀምሮ ብዙ ዋጋ በተለያየ መንገድ የተከፈለበት ብዙ ወጣት ብዙ ሳተናዎች መንገድ ላይ የተቀበሩበት ጉዳይ ነው። ያ የአመታት ህልማችን የአመታት የቀን ህልማችን እንዲወለድ እንፈልጋለን። እንደ ትውልድ ያን እንዲሳካ እንፈልጋለን። ያንን ለማሳካት ኮሚትመንቱ አለኝ ቁርጠኛ ነኝ ብለዋል። ይሄንም ደግሞ እንዲያሳኩ ድጋፋችንን እንሰጣለን። ግን ይሄ ስራ ቀላል አይደለም። እዛ ጫማ ሲቆም ስራው ቀላል አይደለም። እኔ ለህሊናይ ነው ይህን ምለው ዝም ብሎ ለመተቸት ብቻ ሳይሆን እኔ እዛ ጫማ ውስጥ ብቆም እንዴት ነው ጉዳዩን ነው ወጣው ያስባለሁ። ያንን ሳስብ ስራው ከባድ ነው። ባለው ሁኔታ ጥሩ ሙከራ እየተደረገ ነው። ያንን እስካሁን ያላደረግነው ነገር በአፈሙዝ መከራከር እንጂ በሀሳብ በመመካከር ያ ባህላችን ደካማ ነው። ስለዚህ የመጀመሪያው እርምጃችን እሱ መደገፍ ነው። እሱም በርቱ ማለት ነው። እዛ ላይ ቀናነት ከሌለ እዛ ላይ እኛን የማታለል አይነት ነገር ይኖራል ብለን አናስብም የሚኖር ከሆነ የኢትዮጵያን ህዝብ አላማ ለዲሞክራሲና ለኢትዮጵያዊነት የሚነገረው ነገር ሆን ተብሎ ማታለያ ነገር ነው ብለን ያሰብን ጊዜ የከፋው ነገር ከኛ ጋር ነው የሚሆነው ግን እነዚህ ነገሮች ላይ እንዲበረቱ እንዲጠናከሩ እንረዳለን ግፉ እንላለን ይሄ ግን ማንም ያደርገው ነው ሌላ በወረቀት የተፈረመ እኛ አልፈኛ አስከልካይ ሆነን ወይም የሚደረግ ነገር አይደለም ጀስ ሀሳብ ነው ስንጠየቅ ይሄ ነገር ይህ ሀሳብ ጥሩ ነው እንላለን ከዛ ውጭ የኢህአዴግ ፖሊሲ እንዳለ ነው። የኢህአዴግ ፕሮግራም እንዳለ ነው። ኢትዮጵያንን እያጨራረሰ ያለው ክፉ የሆነ የፌዴራላዊ አወቃቀር አሁንም እነ ዶክተር አብይ የሚከተሉት ነው። አብረን ልንቆም አንችልም። የመሬት ፖሊሲ እንዳለ ነው። ሌሎችም እንዳሉ ናቸው። አንድ ቀን የሚያስብ ሰው፣ ጊዜ ወስዶ ነገሮችን የሚያይ ሰው ኢዜማ በዚህ ሁኔታ ከነ ዶክተር አብይ ጋር የፕሮግራምና የደንብ ይዘት ልዩነት ከሌለ በስተቀር እንዴት አብሮ ሊቆም ይችላል ብሎ ማሰብ አለበት። ምርጫ ሲደርስ የዛን ጊዜ ማን ፓርቲ እንደሆነ ማን ምን እንደሆነ ይለያል። ግን አሁን የሽግግር ወቅት ነው። በዚህ ሽግግር ወቅት ደግሞ የዲሞክራሲና የኢትዮጵያዊነት ጉዳይ ቦታ ያስፈልጋል። ምርጫ ለማድረግ ሰላም ያስፈልጋል። ሰላም እንዲያሰፍኑ እንረጋጋ እያልን ነው። እኛ የመረጋጋት ድምፅ፣ የማስተዋል ድምፅ፣ የተስፋ ድምፅ መሆን እየሞከር ነው። በጩኸት ውስጥ ተስፋ አለ። ሁሉ ሰው በሰከረበት ባበደበት ሁሉ አብራችሁ ለምን አላበዳችሁም? ይቻላል ማበድ እስኪ እንረጋጋ፣ የሚጮኸቱ ሁሉ እስኪ ይስከን። በጩኸቱ ውስጥ መደማመጥ አንችልም። የማይደማመጥ ህዝብ ሀገር ሊያቆም አይችልም። እንረጋጋ ነው እያለን ያለ እንጂ ችግርም የለም አይደለም። በለውጥ ጊዜ ችግር ይኖራል። ይሄ ጩኸት ይርገብ። ጩኸቱ ችግሩን ያብሰዋል ነው የምንለው። በሌላ በኩል ግን ላለፉት አምስት ወራት በጣም በትጋት እየሰራን ነበር። ፓርቲያችንን የተለመዱት አይነት ፓርቲዎች አድርገን መቅረጽ አልፈለግንም። ፓርቲያችንን አይነ ትከሻው ሰፊ የሆነ ችግሮችን የሚሸከም ፓርቲ አድርገን ማቆም ፈልገናል። የልጆቻችን ጥለነው የምናልፈው ፓርቲ እንዲሆን እንሻለን። ያንን ለመስራት ደግሞ መግለጫ በማውጣት በመጫወጫ ሳይሆን መጀመሪያ እስኪ እንደ ፓርቲ እንቁም፣ መሬት ቆንጥጠን እናያዝ። እስካሁን ፓርቲዎች የሚፈርሱት ገና ሳይቋቋሙም ሲሉ መግለጫ ውስጥ ሌላ ነገር ውስጥ ይገባሉ። ከዛ የሆነ ነገር ሲገፋቸው ይወድቃሉ። ማንም እየመጣ የሚያፈርሰው ፓርቲ እንዳይሆን በአቅማችን ይሻል ያል ያልን እንሰራለን። እሱ ነው ያደረግነው። አራት መቶ ወረዳዎች ላይ ተደራጅተናል። 214 ቢሮዎች ከፍተናል። 16 ፖሊሲዎች አውጥተናል። ሌሎች በጣም እየተሰራ ነው ያለው በአምስት ወር ውስጥ ይሄ ፓርቲው ህይወት እንዳለው ያሳያል። ከዛ በኋላ ደግሞ ግን መግለጫን በሚያስፈልጋቸው ጉዳዮች ላይ ግልጽ ያለ አቋም እየያዝን እየወጣን እየተናገርን እየሰራን ነው። ከዚህ በኋላ ደግሞ ለማኮብኮብ ቴኮፍ ለማድረግ የተሻለ ጉልበት አለና አሁን የዛን ጊዜ ግን ብዙ የነበረው ወቀሳ በእግራችን ውሳት ቆሙ፣ ጩሁ ነው ያ ከጩታ አልፍም መፍትሄ የማያመጣም መሰረታዊ ልዩነቶች የሚታይባቸው ሀሳባችሁን በተለየ የፖለቲካ ሂደቱ ሲጀምር ማድረግ ያለብንን እናደርጋለን፣ አሁን የሚቀድመውን እያደረግን ነው የሚሉ ይመሰላል። እስኪ እንደው የድርጅታችን እንቅስቃሴ የሚመለከት አንድ አጭር ጥያቄ ላንሳና ወደ ሌሎቹ እንሻገራለን። የማትሄዱበት የማደርሱበት ቦታ አለ። በርካታ ቦታዎች ድርጅታችሁን መሰረት ለመጣል ሞክራችኋል። እንደነገሩን እስካሁን የሰራችኋቸው ስራዎች በእግራችሁ ለመቆም ነው። የማትሄዱበት ክልል ዛሬ ባለው ሁኔታ የማይደፈር ቦታ ይኖር ይሆን? ያልደረሳችሁበት? ከዚህ ቀደም የገጠሙ ችግሮችን ተመልክተናል። በባህር ዳር ሰው መስከረም መጀመሪያ ላይ መቀሌ የሄደው ህዝባዊ ስብሰባ አድርገዋል። ዜና ዘገባዎችን አስታውሳለሁ። ኢዜማ የማይገባበት ወይም ያልገባበት ቦታ? ኢዜማ ያልገባበት ቦታ የለም፣ የማይገባበትም ቦታ የለም። ዋጋ ሊያስከፍል ይችላል፣ ዋጋ ሊጠይቅ ይችላል። እኛ ኢትዮጵያን ስንል ኢትዮጵያን ነን ዝም ብሎ የስሙላ ፕሮፓጋንዳ ብቻ ቁጩ ለምናረው ሳይሆን መሬት ላይ ወርደን ኢትዮጵያዊነት፣ የኢትዮጵያ ክልል በሆነው ቦታ ሁሉ ዋጋ ቢያስከፍለንም በጨዋነት ሕግና ስርዓት አክብረን ለሀገራችን ይበጃል የምንለውን ሀሳብ ሁሉ ይዘን ወደ ኢትዮጵያውያን፣ ወደ ወገኖቻችን፣ ወደ እያንዳንዱ ሳር ቤት፣ ወደ እያንዳንዱ ጎጆ ቤት፣ ወደ እያንዳንዱ መንደር እንሄዳለን። ያንን ስራችን ስንሰራን የኖር ነው። ከዚህ በኋላ ደግሞ ፓርቲያችንን በደንብ እያቆምን ስለሆነ አቅማችን አጠናክረን እንሰራለን። ያ ግን ያለ ፈተና ይሆናል ብለን አናስብም። ፈተና ይኖራል። እዚህ ያለነው ግን አውርተን ለመመለስ ሰሞነኛ ወሬ አውርተን ህዝቡን በሚዲያ አማለን፣ በቃላት ለመደለል ሳይሆን እግዚአብሔር በሰጠን አቅም፣ በሰጠን እውቀት፣ በሰጠን ጉልበት ሁሉ ተጠቅመን መሬት ላይ በፍቅር በወገናችን መሀል የሚዘራውን ዘር በጎነት ሁሉ ዘርተን ለውጥ ለማምጣት ነው። ምርጫ ቢካሄድ ትሳተፋላችሁ? ተያዘለበት ጊዜ ምንድን ነው አቋማቸውስ? ምርጫውን በተመለከተ እየቀርቡ እኛ ደጋግመን ደጋግመን እንደተናገር ነው ኢትዮጵያ አሁን ምርጫ ለማድረግ ዝግጁ ነች ብለን አናምንም። ምርጫ ሲባል ደግሞ የተለመደው አይነት የስካሁኑ አይነት ተውኔት አይደለም። ምናስበው እውነተኛ ምርጫ የታሪክን ወንዝ ፍሰት የሚቀይር ኢትዮጵያን ከጨለማ ዘመን ወደ ብርሃን ይዟት የሚወጣ እውነት በታሪክ ውስጥ ሆኖ የማያውቀውን ህዝብ ሉዓላዊ የሚሆንበትን ከድሎቻችን ሁሉ ከአድዋ እንኳን ሳይቀር የገዘፈውን የሉዓላዊነት ታሪክ እንደ ትውልድ ጽፈን ለማለፍ ዝግጅት ያስፈልጋል። ዲሞክራሲ እንዲወለድ ብዙ መጣር አለብን። ዲሞክራሲ እንዲወለድ ጉልኮስ የሚይዘው ጉልኮስ መያዝ አለበት፣ መርፌ የሚወጋው መርፌ መያዝ አለበት። ሐኪሞች ሁሉ መዘጋጀት አለባቸው። ቀዶ ጥገናውን የሚያደርጉት ሐኪሞች ሁሉ በቦታቸው መሆን አለባቸው። ጥንቃቄ የሚያሻው ነገር ነው። ካልሆነ እናትየዋም ልትሞት ትችላለች፣ ልጁም ሊሞት ይችላል። ስለዚህ ዴሞክራሲን የማዋለድ ነገር ከባድ እንደሆነ እናውቃለን። ለዛ ጊዜ ያስፈልጋል። መንግስት ሀገሩን መቆጣጠር ችሏል ብለን አናምንም። ትናንት አገዛዝ ነበር ኮረጆ የሚዘርፈው ዛሬ ደግሞ በየሰፈሩ ያሉ የጎበዝ አለቆች እንደሚዘርፉ ግልጽ ነው። ስለዚህ በዚህ ሁኔታ ወደ ምርጫ መግባቱ ትክክል ነው ብለን አናምንም። ግን ከኛ ከግል አንጻር ከታየ ከፓርቲ አንጻር ልንሳሳት እንችላለን። ምናልባት ያለማጋነን በትትና መግለጽ ፈልገው ከብዙዎች ፓርቲዎች የተሻለው ፓርቲ ዜማ ነው ሲጀምር የተደራጀ ነው። ደግሞ በምርጫ ወረዳ ነው በአስተዳደር ወረዳ አይደለም። እያንዳንዱ አራት መቶ ወረዳ ላይ የምርጫ ኮንስቲትዩንስ ያለ በዛ ላይ ነው ያደራጀ ነው ቢካሄድ በአራት መቶ ወረዳዎች ላይ ቢያንስ አሁን ባለው ማድረግ እንችላለን። ያው ለኛ ብዙ ሰው ረዳን ነገር ምርጫ የማሸነፍ ያለማሸነፍ ጉዳይ አይደለም። እኛ የምናሸንፈው ኢትዮጵያ ስታሸንፍ ነው ብለን እናምናለን። ሀገር ያሸንፍ፣ ትውልድ ያሸንፍ። ዘመኑን ልውጣው አንድ ወቅት ላይ ፓርላማ ገብቶ ሶስት ሺ አምስት ሺ ብር ደሞዝ ማግኘት አይደለም የእኛ ሕልም ወይንም የተወሰኑ ፖሊሲ ለውጦች መምጣት አይደለም። መሰረቱን መጥረግ፣ ለትውልድ ሀገር መተው፣ ብርሃን እንዲገልጥ እንዲገፍ ማድረግ እንሻለን። ያ ደግሞ በመወየት በመተባበር ነው የሚደረገው። ያ ቶለራንስ ያስፈልጋል። ስለ ቂታ ያላቸው ጉዳዮች ላይ ትኩረት ማድረግ መምረጣቸውን ነው የሚነግሩን። አቶ ለም ቅድም መንግስት መቆጣጠር ችሏሉን ያለውን ሁኔታ ብለና ና ምንም ብለዋል። ምናልባትም ትልቁ ጥያቄ ጋር የሚያደርሰን ይመስለኛል። አንዳንዴ በተባሉ አንዳንዴ በሚደረጉ ነገሮች የሚታይ መንግስት፣ በእርግጥ አገሪቱን በማስተዳደር ላይ ነው ወይ? ቅድም ያነሳናቸውን አሳዛኝ ሁነቶችንም ከግምት አስገብቶ በመንግስት ውስጥ መንግስት አለ እስኪባል ድረስ ጥያቄዎች እየተነሱ ነው። ብዙ የተደረጉ መንግስት ያደረጋቸው አስተዳደራዊ ስራዎች አሉ፣ በተጨባጭ ታዩ። ባለፉት ሁለት ዓመታት ባልሞሉ ጊዜ መሰረታዊ በሚባሉ ጉዳዮች ላይ በታዩ ክፍተቶች እና ቀደም ብዬ እንዳልኩት መንግስትንን ያሉ ወገኖችም ጭምር ወይንም ደግሞ በሚያደርጓቸው ነገሮች የመንግስትን ያህል እየመሰሉ ጥያቄ የሌለበት ሁኔታ በመሰለበት የመንግስትም ጉዳይ እየተጠየቀ ነው እና እንዴት ነው እናንተ ስ የምትመለከት እኛ እነ ዶክተር አብይ በኩል በጎ ፈቃድ እንዳለ በጎ ሙከራዎች እየተደረጉ እናምናለን። ቅድም እንዳልኩት ማንም እዛ ቦታ ላይ ቢሆን ስራው ቀላል እንዳልሆነ እናምናለን። ነገር ግን ሙሉ በሙሉ ትክክለኛው መንገድ ሂደዋል ብለን ስለምናምን አይደለም። ለምሳሌ በቀላሉ ደጋግመን የምናነሳው ነገር ለውጡ የተጀመረ አካባቢ በየአካባቢው ያለ ካድሬ ለውጡ የማይቀር ስለሆነ ከለውጡ ጋር አብሮ የመሄድ ለውጡን ተቀብሎ የህዝቡን መብት አክብሮ የመሄድ ፍላጎት ብዙ ቦታ ታይቶ ነበር። እኔ በተወለድኩበት አካባቢ ዘጠና ሰባት ምርጫ አድርጌ ነበር ሲሄድ ሲያሳድዱኝ የነበሩ ሰዎች ጭምር ሳይቀሩ ሆቴሌ ድረስ መጥተው በአክብሮት የዘመን መለወጥ ምልክት ነበር፣ አብረውን እንደምንሰራ ለህዝብ ፈቃድ እንደሚገዙ እንዳውም ካልተለመደ ለመጋበዝ እኔ ጋር አብሮ ለመዋየት በጣም በጎ ፈቃድ አሳይተው የሚበረታታ ነገር ነበር። ነገር ግን ከላይ ለውጡን በደንብ ብረቱን በጋለ ጊዜ ለመምታት አልተሞከረም። በሌሎች ነገሮች ተወስዶ ለውጡን በእያንዳንዱ ጎጆ ቤት፣ በእያንዳንዱ ከተማ እንዲወርድ የማድረግ ስራ አልተሰራም። ስለዚህ ያ ለውጥ ለመቀበል የተዘጋጀው ካድሬ እንደገና እየተሰባሰበ ጋንጋፕ እያደረገ አሁን ጠቅላይ ሚኒስትሩን መገዳደር መተናነቅ የጀመረ ይመስላል። በየአካባቢው በየክልሉ ትልቁ የለውጡ ችግር አሁን በእኔ እይታ፣ በእኛም ግምገማ ካድሬው ነው። ካድሬው ነው መሳሪያ እየሆነ ያለው ዙን እያሳደደ ብዙ ነገሮች እንዲበላሹ እያደረገ ያለው የሚል ግንዛቤ አለን። ያ ደግሞ ምክንያቱም ለውጡ ወደ ታች በጊዜው ስላልወረደ ነው። ልክ ችግኝ በኢትዮጵያ ደረጃ ያን ያህል ሚሊዮኖችን ለማሳተፍ እንደ ተሞከረ ሁሉ ለችግኝ ተከላ፣ ለዲሞክራሲ ተከላ፣ ለለውጥ ተከላ ብዙ ማሰባሰብ ይቻል ነበር። ቢያንስ እስካሁን ባለው ጊዜ ውስጥ ያ ለመደረጉ የተጀመረውን ለውጥ የሚበላ ካድሬ በየአካባቢው እንደገና እንዳዲስ እየሆነ ነው። ስለዚህ ያ ችግር አለ። አሁንም ሳይውል ሳያድር መስተካከል አለበት። ካልሆነ ይሄ ካድሬ መልሶ የተጀመረውንም ውጥን ይበላዋል። ዴሞክራሲን ማውረድ፣ አሁን በየቦታው የሚታየው ችግር፣ ስርዓት ውስጥ ሆነው ለውጡን ለመቀልበስ የሚሰሩት ህዝቡን ተስፋ የሚያስቆርጡት ሰዎች ከዚህ የተነሳ ነው። መሰረታዊ ችግርም ይሄ ነው። እዚህ ላይ ካልተሰራ አሁንም በደንብ ለውጡን ወደ መሬት ለማውረድ ካልሰሩ አሁንም ችግሩ ይቀጥላል ብዬ አምናለሁ። አሳሳቢው ጉዳዮች ብዙ የሚያወያዩ ጥያቄዎች የሚቀጥሉ ይመስለኛል። ገራገሩን እንጫወት። ከእስር ቤት ከወጡ በኋላ የመጀመሪያ ጊዜ ተወስዶ የተደረገ ቃለ ምልልስ መሆኑ ነው። ከብዙ ዓመት በኋላም ነው ወደዚህ የመጡት። በተለቀቁ እለት እስር ቤት ደጃፍ ላይ ሆነው ለአጭር ቃለ ምልልስ ለአዲስ ዓመት ድምፆን አሰምተዋል፣ ከሌሎች የእስር ጓዶቹ ጋር። የፕሮግራማችን ተከታታዮች ያስታውሱ ይሆናል እስር ቤት ላየው ሰው ብቻ የሚገባ ይመስለኛል። የእስርን ክፉ አጋጣሚ ላላየ ሰው ከግምት ያለፈ ብዙ እንደምናውቅ አድርገን ማሰብ የሚቻል አይመስለኝም። እንደ ስሩ ሁኔታ፣ እንደ ስሩ ቦታ፣ እንደ አሳሪዎቹ፣ እንደ ጊዜው የሚለዋወጥም ይመስለኛል። በርቀት ከሚታወቁት ብንነሳ የእስር ቤት ቆይታው ከረኝነት እስከ ቃሊቲ ሕይወቶን የሚጠርቅ ያለፉበትን መንገድ የሚያነሳ መጽሐፍም ጽፈዋል። የሥነ ግጥም መጽሐፍም ጽፈዋል። ከዚያ ቀደም ደግሞ ያልተሄደበት መንገድን ጽፈዋል። ዳጎስ ያሉ ሀሳቦች የሚነሱ የሚወድቁበት ነው። ለማወያየትም ራሱን የቻለ ጊዜ ጠይቃል። ከጻፏቸው ግሩም መጽሐፍት ባሻገር በእርሶ ላይ ባስተሳሰቡ እስር ቤት ምን አደረገው? አቶ አንዷለም አራጌንና አሉላን አመሰግናለሁ። እስከ ማጠቃለያው የነጻነት መለሰን እንደምን ብዬ እያደመጣችሁ ቆዩ። ሰሎሞንን ለግሩም የነጻነት መለሰ ዜማው እናመሰግናለን። አጠር ያሉ ማጠቃለያ ዜናዎች ላሰማና እንሰናበታለን። ሕገወጥ የጦር መሳሪያ ደጀን ከተማ ላይ መያዙን የምስራቅ ጎጃም ዞን ፖሊስ መምሪያ አስታወቀ። ዩናይትድ ስቴትስ ፍሎሪዳ የሚገኝ የባህር ኃይል ጦር ሰፈር ተኩስ ከፍቶ የሰው ሕይወት ያጠፋው ሳዑዲ አረቢያዊ አብራሪ ጥቃቱን ለማድረስ ምን እንዳነሳሳው ምርመራው ቀጥሏል። ዩናይትድ ስቴትስ እና ኢራን በዛሬው ዕለት የእስረኛ ልውውጥ አካሂደዋል። ዩናይትድ ስቴትስ ከታሊባን ጋር አቋርጣው የነበረውን የሰላም ድርድር በይፋ ቀጥላለች። በዩናይትድ ስቴትስ ኮንግረስ የተወካዮች ምክር ቤት የፍትህ ኮሚቴ በፕሬዚደንት ዶናልድ ትራምፕ ላይ የተካሄደ ካለው ምርመራ እንደማይተባበር ዋይት ሀውስ ቤተ መንግስት አስታወቀ። የፕሬዝደንቱ ጠበቃ ፓት ቺፖሊኒ ለምክር ቤቱ የፍትህ ኮሚቴ ሊቀመንበር ኮንግረስማን ጄሪ ናድለር በላኩት ደብዳቤ ምርመራው መሰረተ ቢስ ስለሆነ በተጨማሪ ችሎት ጊዜ ከማባከን አሁኑኑ አቁሙ ማለታቸው ተጠቅሷል። ዜናው አበቃ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ፕሮዲውሰሯ ብርሃን ኃይሉ ነች። ያስተናገድኳችሁ ሶሎሞን አባተ ነኝ። አብራችሁን ስለ ቆያችሁ በመላ ባልደረቦቻችን ስም አመሰግናለሁ። ሰላም፣ በደህና አደሩ።